the voice of America. ዩናይትድ ስቴትስ ትላንት ሌሊት በአንድ የሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ ሲደግፉ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶርያው ፕሬዝደንት የባሻር አልአሳድ ኃይሎች በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሣሪያ ድብደባ አጸፋ መሆኑን ፕሬዚደንቷ ተናግረዋል። በኬሚካል ጥቃቱ መቶ የሚሆኑ ሰላማዊ ሰዎች ተገለዋል። ያለፈው ሌሊት ድብደባ ዩናይትድ ስቴትስ በሶሪያ መንግሥት ኃይሎች ላይ በቀጥታ የሰነዘረችው የመጀመሪያ ጥቃት መሆኑ ነው። ሪፖርተሮቻችን ከተለያዩ አካባቢዎች ያጠናቀሯቸውን ዘገባዎች ሰሎሞን አባተ አቀናጅቶ አዘጋጅቶታል። ከማለዳው አስር ሰዓት ከአርባ ደቂቃ ላይ የሜዲቴራንያን ሰማይ እጅግ በደመቁ የብርሃን ኳሶች ተጨናነቀ። ወዲያውም የሶርያዊቱ ምዕራባዊ ከተማ ሻይራት የአየር ኃይል መደብ የእሳት ዝናብ ወረደበት። ሜዲቴራንያን ባሕር ላይ የሚገኙ ሁለት የባሕር ኃይሉ አውዳሚ መርከቦች 59 ቶማሆክ ተምዘግዛጊ ሚሳይሎችን ያለማቋረጥ አወረዱም። ከድብደባው በኋላ የዩናይትድ ስቴትስ መሪ የቻይናውን ፕሬዚደንት ሲ ጂንፒንግን እያስተናገዱ ባሉባት ደቡባዊቱ ግዛታቸው ፍሎሪዳ ከማራላጎ መዝናኛ ለጋዜጠኞች በሰጡት መግለጫ ወታደራዊውን እርምጃ ማዘዛቸውን አስታውቀዋል። ድብደባውን ለዩናይትድ ስቴትስ ብሔራዊ ደህንነት ሲባል የታዘዘ መሆኑንም ተናግረዋል። ፕሬዚደንቱ ሚሊታሪ ስትራይክ ኦን ዘ ኤርፊልድ ኢን ሲሪያ በዚህ ምሽት በሶሪያ የኬሚካል መሳሪያ ጥቃት ለማድረስ የሶሪያ ኃይሎች በተነሱበት የአየር ኃይል መንደርደሪያ ላይ ያነጣጠረ ወታደራዊ ጥቃት እንዲፈጸም አዝዣለሁ። የሶሪያ መንግሥት ኃይሎች በአማጽያን በተያዘችው ኢድሊብ ላይ አድርሰዋል የተባለውን ሳሪን እንደሆነ የተነገረ የመርዝ ጋዝ ጥቃት እጅግ ስልጣኔ የጎደለውና አረመኔያዊ ሲሉ ጠርተውታል። ፕሬዚደንት ትራምፕ ረዳት የሌላቸውን ወንዶች ሴቶችና ሕፃናትን ሕይወት አፍኖ ነጥቋል ብለዋል ፕሬዚደንቱ። ትራምፕ አክለውም የሶሪያውን ፕሬዚደንት ባሻር አልአሳድን ምግባርና ጠባይ ለመለወጥ ቀደም ሲል ለዓመታት የተደረጉ ጥረቶች ሳይሳኩ ቀርተዋል ብለው ሶሪያ ውስጥ ያለው መከራ እንዲያበቃ ለማድረግ ዓለም አቀፉ ማኅበረሰብ አብሯቸው እንዲሆን ጠይቀዋል። ድብደባው ገዳይ የሆኑ ኬሚካል መሳሪያዎችን ስርጭት ለመቆጣጠርና ለማቆም ለዩናይትድ ስቴትስ ቁልፍ ብሔራዊ ደህንነት ሲባል የተወሰደ እርምጃ ነው። የሶሪያ ቴሌቪዥን የአሜሪካን ጥቃት የወረራ አድራጎት ሲል ጠርቶታል። የባህር ኃይላቸው ያደረሰውን ድብደባ እንደሚያዙ ፕሬዚደንት ትራምፕ ቀድመው ባያሳውቁም እርሳቸውና ሌሎች የጸጥታ ባለሥልጣኖቻቸው በሶሪያ መንግሥት ላይ ትናንት ቀኑን ሙሉ ዛቻ ሲያሰሙ መዋላቸውን ኢዛቤላ ኮኮሊ ዘግባለች። ዶናልድ ትራምፕ ሌሊቱን የወሰዱት እርምጃ ቀደም ሲል እንደ እጩም እንደ ተመራጭ ፕሬዚደንትና በኋላም ፕሬዚደንት ሆነው ከያዙት ለሰባት ዓመታት በዘለቀው የሶሪያ የእርስ በርስ ጦርነቱ ውስጥ የአሜሪካን ተጎትቶ መግባት ከሚቃወሙበት አቋማቸው አስደናቂ የሆነ መታጠፍ እንደሆነ እየተነገረ ሲሆን የአሁኑን ጥቃት እንዲፈጽሙ ያነሳሳቸው በኬሚካል ጥቃቱ የተገደሉ ሕፃናትን የሚያሳዩ ፎቶዎችና ቪዲዮዎች መሆናቸው ተዘግቧል። ያንን የኬሚካል መሳሪያ ጥቃት ለሰው ልጅ ውርደት ሲሉ ጠርተውታል ፕሬዚደንት ትራምፕ። የሶሪያ መንግሥትም መተላለፍ የማይገባቸውን ብዙ መስመሮች የጣሰበት አድራጎት እንደሆነም ተናግረዋል። እንግሊዝ፣ ጀርመን፣ ፈረንሳይ፣ ሳዑዲ አረቢያ፣ እስራኤል፣ ጃፓን ዋሽንግተን የፈጸመችውን ድብደባ እንደሚደግፉ በይፋ ተናግረዋል። የጀርመን ቻንስለር አንጌላ መርከል፣ የፈረንሳይ ፕሬዚደንት ፍራንሷ ኦላን፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለእርምጃው ያላቸውን ድጋፍ ያለ ቃል አቀባይ ነው ያሳወቁት። የቱርክ ፕሬዝደንት ረጀብ ኤርዶዋን በሶሪያው አገዛዝ ላይ ይበልጥ ጠንካራ የሆኑ እርምጃዎችን ለመውሰድ ከዋሽንግተን ጋር ለመስራት ዝግጁ መሆናቸውን አሳውቀው ሩሲያ ለደማስቆ እየሰጠች ስላለችው ድጋፍም ወቀሳ አሰምተዋል። ኢራን ድብደባውን በብርቱ አውግዛ በተናጠል የሚወሰድ እርምጃ አደገኛ አሰናካይና፣ የዓለም አቀፍ ሕግን መርሆች የሚጥስ ነው ብላለች። ለአሳድ መንግሥት የወታደሮችና የአየር ድጋፍ የምትሰጠው ሩሲያ የዩናይትድ ስቴትስን ወታደራዊ እርምጃ አውግዛ የወረራ አድራጎት ስትል ጠርታዋለች። እንዲህ አይነቱ አድራጎት ቀደም ሲል ሽብር ፈጠራን መዋጋት ነው ይባል ከነበረ፣ አሁን ግን በሉዓላዊቱ ሶሪያ ላይ የተፈጸመ ግልጽ የወረራ አድራጎት ነው። የሩሲያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪያ ሣሮቫ ናቸው የሰማችኋቸውም። በሌላ በኩል ግን ሁሉም ወገኖች ችግሮችን ለመፍታት ከፖለቲካዊ መፍትሄዎች ጋር ብቻ እንዲጣበቁ የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አሳስበዋል።